SBS ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዕድሜያቸው ከ50 በላይ የሆኑ አውስትራሊያውያን የአስትራ ዜኒካ ክትባትን ማግኘት እንደሚችሉ ተነገረ። የሐረሪ ክልል ተወላጆች ክልላቸው ውጪ ሆነው ለክልላቸው ድምፅ እንዲሰጡ በጠቅላይ ፍርድ ቤት ተወሰነ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ዕድሜያቸው ከአምሳ በላይ የሆኑ አውስትራሊያውያን የአስትራ ዜኔካ ክትባትን ማግኘት እንደሚችሉ ተገለጠ። ከዛሬ ሜይ ሦስት ቀን ጀምሮ በሁሉም የአውስትራሊያ ግዛት ክትባቶቹን መከተብ ይችላሉ። የአውስትሬሊያውያን ህንዳውያን ማኅበረሰብ አባላት መንግሥት ህንድ የሚገኙ ዜጎች ወደ አውስትሬሊያ እንዲመለሱ እንዲፈቅድ ጠየቁ። ከህንድ ወደ አውስትሬሊያ ለመዝለቅ የሚሞክሩ አውስትራሊያውያን በጊዜያዊ የባዮሴኪሪቲ ሕግ መሠረት እስከ አምስት ዓመታት ድረስ ለእስራት ወይም የ66,000 ዶላርስ መቀጮ በነፍስ ወከፍ ያገኛቸዋል። ህንድ በዛሬ ዕለት ብቻ 3,68,147 ሰዎቿ በኮሮና ቫይረስ የተጠቁባት ሲሆን 3,417 ሰዎች ሕይወታቸውን አጥተዋል። 13 የህንድ ተቃዋሚ ፓርቲዎች መንግሥት ነጻ ክትባቶችን እንዲሰጥና ለሁሉም ሆስፒታሎች ኦክሲጂን እንዲታደል ጠይቀዋል። ይህ በእንዲህ እንዳለም የኒው ሳውዝ ዌልስ ህንዳውያን ማኅበረሰብ ማኅበር ፕሬዚደንት ዶክተር ያዱ ሲንግ የአውስትራሊያ መንግሥት ዜጎቹን ለመርዳት የሞራል ግዴታ እንዳለበት አሳስበዋል። ሆኖም የፌዴራል ጤና ሚኒስትር ግሬግ ሀንት የመንግሥትን አቋም ደግፈው ተከላክለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ እስከ ትናንት ድረስ ከ28 ሚሊዮን በላይ መራጮች መመዝገባቸውን አስታወቀ። የሐረሪ ክልል ተወላጆች ከክልላቸው ውጭም ቢሆኑ ለክልላቸው ድምፅ ሊሰጡ ይችላሉ በማለት የጠቅላይ ፍርድ ቤት ወሰነ። ይህ ውሳኔ የብሔራዊ ምርጫ ቦርድ መጋቢት ሰላሳ ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት የሐረሪ ክልል ነዋሪዎች በያሉበት ስፍራ እንጂ ከውጭ ሆነው ለክልላቸውም ድምፅ መስጠት አይችሉም በማለት የወሰነውን ጠቅላይ ፍርድ ቤት በይግባኝ ቀርቦለት የሻረው ነው። ባለፉት አምስት ምርጫዎች የሐረሪ ተወላጆች ካሉበት አካባቢ ተመዝግበው ለክልላቸው ድምፅ ይሰጡ እንደነበር የሚታወስ ነው። የጤና ጥበቃ ሚኒስቴር ከአንድ ሚሊዮን ህዝብ በላይ በኮሮና ወረርሽኝ የተከተበ ሲሆን በክትባቱ ሳቢያ ምንም የደረሰ ጉዳት እንዳልነበር አስታውቋል። ይህም ክትባቱ ደም እርጋትን ያስከትላል ተብሎ በስፋት የተወራውን የሚያስተባብል ሆኖ ተገኝቷል። ለመጪው ግንቦት ሀያ ስምንት ቀን ሀገራዊ ምርጫና ሰኔ አምስት ቀን በአዲስ አበባና ድሬዳዋ ለሚደረጉት ምርጫዎች ሀያ ስምንት ሚሊዮን ህዝብ ወይም መራጮች መመዝገባቸውን የምርጫ ቦርድ አስታወቀ። በቀሪዎቹ ቀናት ብዙ መራጮች ሊመዘገቡ እንደሚችሉም ተጠቁመል። ምርጫ ቦርድ ለስድስተኛው ሀገራዊ ምርጫ ሀምሳ ሚሊዮን መራጮች ይመዘገባሉ የሚል ቅድመ ትንበያ ማድረጉ የሚታወስ ነው። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቃል። ምዕራብ አውስትሬልያ አንድም የማኅበረሰብ ኮሮና ቫይረስ ተጋቦት ያላስመዘገበች ሲሆን፣ ሆኖም ሶስት የባህር ማዶ ተመላሾች በቫይረሱ ተጠቅተው ተገኝተዋል። ይሁንና ክፍለ አገሩ በከፍተኛ የጥንቃቄ ተጠንቀቅ ላይ ይገኛል። የታዝማኒያ ሊብራል ፕሪምየር ፒተር ጌትዊን ፓርቲያቸው አብላጫ የምክር ቤት ወንበሮች ማሸነፉ ከተሳነው በገቡት ቃል መሰረት ስልጣናቸውን የሚለቁ መሆኑን ገለጡ። ሆኖም አቶ ጌትዊን ፓርቲያቸው የአምስት ወንበሮች ካሉት የታዝማኒያ ምክር ቤት ውስጥ 13 ወንበሮችን አሸንፎ አብላጫ ድምፅ ለማግኘት እንደሚችል እምነት እንዳላቸው ተናግረዋል። የሊብራል ፓርቲ እስካሁን በተደረገው የድምፅ ቆጠራ ያገኛቸው ወንበሮች አስራ ሁለት ብቻ ናቸው። የፖስታ ቆጠራዎች እስከሚጠናቀቁ ድረስ የአንድ ሳምንት ጊዜ ሊፈጅ ይችላል። የኒው ዚላንድ ጠቅላይ ሚኒስትር ጃሲንዳ አድን ቻይና ውስጥ የሚገኙ ወይገርስን አስመልክቶ ሌሎች የሰብአዊ መብቶች ጉዳዮችንም አካቶ በእጅጉ ያሳሰባቸው መሆኑን አስታወቁ። አያይዘውም በሁለቱ አገራት መካከል ያሉትን የተለያዩ ሥርዓቶች የማስታረቁ ሁኔታ በእጅጉ አዋኪ የሆነ መምጣቱን በኦክላንድ የቻይና ንግድ ጉባኤ ላይ ተገኝተው ሲናገሩ Given our two countries' different histories, different worldviews, and different. Yeah, በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ23 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ብራማ ሆኖ ይውላል። ዝቅተኛ 15 ከፍተኛ 22 አደላይድ በከፊል ደመናማ ይሆናል። ዝቅተኛ 17 ከፍተኛ 18 ሜልበርን ዝናቡ ያበራል። ዝቅተኛ 11 ከፍተኛ 15 ሆባርት በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 6 ከፍተኛ አስራ አምስት ካምብራ ያካፋል። ዝቅተኛ ሰባት ከፍተኛ አስራ ስድስት ሲድኒ ማልዳ ላይ ጉማም ይሆናል። ዝቅተኛ አስራ አምስት ከፍተኛ 21 ብሪስበን በራ ይሆናል። ዝቅተኛ 15 ከፍተኛ 26 ዳርዊን ፀሐማ ሆነ ይውላል። ዝቅተኛ 23 ከፍተኛ 33 አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 13 ከፍተኛ 22 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዕድሜያቸው ከአምሳ በላይ የሆኑ አውስትራሊያውያን የአስትራ ዜኒካ ክትባትን ማግኘት እንደሚችሉ ተነገረ። የሐረሪ ክልል ተወላጆች ከክልላቸው ውጪ ሆነው ለክልላቸው ድምፅ እንዲሰጡ በጠቅላይ ፍርድ ቤት ተወሰነ። የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories